ከኤስቤስ አማርኛ ጋር ነዎት አድማጮቻችን። በክፍል አንድ ቆይታችን አርቲስት ተስፋዬ ግብረሃና ከ10 ዓመታት የአውስትራሊያ ቆይታው በኋላ ወደ አገር ቤት ተመልሶ የነበረውን የመድረክ ቆይታ፣ የወቅቱ የዓለማችን የጤና ቀውስ በኢትዮጵያ የኪነ ጥበብ ዓለም ውስጥ ያደረሰውንም ችግር በተመለከተ አውቅተን ነበር። ዛሬም በሁለተኛ ክፍል ቆይታችን ባለፈው ከቆምንበት ውይይታችንን እንቀጥላለን። አብራችን ሁኑ። በኪነ ጥበቡ በኩልስ ከዚህ ከኮቪድ 19 ጋር የተደረጉት ነገሮች ምን ይመስላሉ? አንተም እንደ ኪነ ጥበብ ባለሙያ ምን መደረግ አለበት ብለህ ትመክራለህ? ብዙ ተሞክሯል። ምንድን ነው አሁን የእኛ ትልቁ ችግር እንደ ባለሙያ ማህበር ያስፈልጋል። ጠንካራ ማህበር፣ የሙያ ማህበር ያስፈልጋል። በፊት ጥሎ ያለፈው ነገር አለ። አንድ በማህበር ስትደራጅ የሙያ ማህበሩ ሳይሆን መንግስት የሚገባበት መንገድ አለ እና አንዳንዶቹ ደግሞ ያንን ይፈልጉታል። የመንግስት ቃል አቀባይ ለመሆኑ ከመንግስት ጎን ያን፣ ከመንግስት ከፖለቲካ ነጻ ሆኖ ለህዝብ ማገል የሚል ራሱን የቻለ ባለሙያው በማህበር መብቱንም ለመጠየቅ የሚሰራውን ነገር ወደ ህብረተሰቡ እንዲህ ጠንካራ የሙያ ማህበር ያስፈልጋል። ጠንካራ የሙያ ማህበር መሪዎች ያስፈልጋሉ። ምክንያቱም ድንገት ችግር ሲነሳ ብቻ ደግሞ የሚከሰት ገና ሲሆን እንኳን ህዝቡን ቀድሞ የማንቃት ስራ መሰራት አለበት። የት ነው ተገናኝተን እምንሰራው? በግልሽ ትሰሪ እና ማንን ነው የምታነጋግረው ሄደሽ ለማነጋገር ዘምናምን ወይ፣ ከመንግስት ጋር ግንኙነት ያለሽ ሰው መሆን አለብሽ። እንዲህ እንዲህ አይነት ነገሮች የሆኑና ሁሉም ጥግ ጥጉን ይዞ የተቀመጠበት ሁኔታ አለ እና የሞከሩ አሉ በግላቸውም በማህበርም ሆነው ተደራጅተው የተሰራ እኛም አንዳንድ የሞከር ናቸው። የበጎ አድራጎት ስራ ለመስራት የተሞከሩ ነገሮች አሉ። ያም በግል ፍቃደኝነት ነው እንጂ አሁን እኔ ልጆቹን ቲያትር የሚሰሩትን ከንጋ የነበሩትን ስልሳ ልጆች ይዘን እጅ ማስታጠብ፣ መንገድ ላይ ምልክት ርቀት ጠብቀው እንዲቆሙ የማድረግ ምልክት ማድረግ ሰቡ ተራርቆ እንዲቆም። እነዚህ እነዚህ አይነት ነገሮችን ለህብረተሰቡ አገልግሎት የተወሰነም ቢሆን ሰጥተናል። ግን ዘላቂ አልነበረም። ምክንያቱም እንዳልኩሽ ሁሉም ልጆች ተሯሩ ተዋዳሪ ናቸው። ለሁሉም ደግሞ መንግስት እንደ ሌሎቹ የዓለም መንግስታት ሀብታም አይደለም። እገዛ ለማድረግ ቤታቸው ተቀመጡና ለማለት የዕለት ተዕለት ኑሮ ነው። ስለዚህ ሁሉም ሩጫ ነው። ባለሙያው ግን መስራት ይፈልጋል። መስራት ሲፈልግ ደግሞ አንድ የሚያደርግሽ ጠንካራ ማህበር የለም። ያንን አሁን ወደፊት ይሄ ትልቅ መማሪያ ነው። ምንድን ነው የምናደርገው? እንዴት ነው አንድ ልንሆን ምንችል ለሀገራችን በአንድነት መጽሁፍ ማስተማር የምንችለው እንዴት ነው የሚለው ከፖለቲካ ነፃ የሆነ ማህበር ያስፈልጋል። አለዛ ስቴጂ የዚህ አባል ካልሆንሽ እነንትና ጋር አብረሽ ካልበላሽ፣ ካልጠጣሽ እንደዚህ አይነት ነገር ሲመጣ ደግሞ ትንሽ ጭንቅላት ሽ የማይቀበለው ነገር ይኖራል እና በምን ቸገረኝነት ያልፋል። እኔ በቃ ራሴ እንክታል የሚችለውን ነገር ካደረግኩ የሚል ይሆንና ገላቂ አይሆን ግን መሰራት አለበት። ሌላም አሁን የድራማዎችን በመስራት ማስታወቂያዎች የቴሌቪዥን የሬዲዮ ማስታወቂያዎችን በመልቀት ዘፈኖችን በመስራት የሞከሩ አሉ። ይመሰገኑ ይገባል። በግል ቢሆን ኢኮኖሚም ያው እንዳልኩሽ አንድ ክሊፕ ለመስራት ካሜራ ያስፈልጋል፣ ኤዲቲንግ ሩም ያስፈልጋል። እነዚህ እነዚህ ነገሮች ሁሉ ወጪ ናቸው እና እሱን ጠይቂ ቢሮ ስትመላለሽ ምናልባት ሶስት ወር አራት ወር ያልፋል። አንድ እንግዲህ ውስጥ ማህበር ግን ቢኖርሽ ማህበሩ ራሱ ሰርቶ ወደፊት ሊጠይቅ ይችላል። የሚያስፈልገውን እገዛ በማህበሩ ደብዳቤም አድርገሽ ልትሰሪ ትችያለሽ እና ጠንካራ ማህበር ያስፈልገናል። በሀገር አቀፍ ደረጃ በተለያዩ የሙያ ተቋማት ላይ እንደ ችግር የሚታየው ነገር ምንድን ነው? በማህበር መደራጀት አለመቻል ነው ወይ ደግሞ ከተደራጁም አለመዝለቅ። በሙያ ያልተደራጀ ወይም በማህበር አብሮ የማይቆምበት ቦታዎች ላይ ደግሞ ውጤቱም ያው እንደምናየው ነው። ከመምጣት በፊት ብልጭ ብለህ ታይተህበት ያየነው ነው። እንግዲህ በሀገራችን ብዙ ተከታዮች ያሉት በዓለም ዙሪያም የሚታይ አንድ ድራማ ላይ ታይተሃል፣ እረኛዬ። እስቲ ስለሱ አጠር ባለ ሁኔታ ብትገልጽልን። የመጀመሪያው ሲዝን ተጠናቋል። በአሁን ሰዓት በሀገራችንም እንግዲህ እስካሁን ከተሰሩት ፊልሞች ውስጥ ለየት ያለ ና በአብዛኛው የገጠሩን የኢትዮጵያ ክፍል ባህላዊ ያኗኗር ሁኔታን የያዘ ና ካለው ደግሞ ከዘመኑ ሁኔታ ጋር ያገናኘ ይመስላል። ያንተስ አስተዋጽኦ ምን ይመስላል በዚህ ውስጥ? እኔ እንኳን ያው በተዋናይነት ነው የተሳተፍኩት። ሲሄድም ቀደም ብለው ጀምረውት የነበረ ነው። ግን አዘጋጅዋ ቅድስት በቃ እኔ እዛ እንዲሳተፍ በአዜ በኩል ስጠይቀኝ እኔም ትልቅ ደስታ ነው የተሰማኝ። ምክንያቱም ናፍቆቱ ነበረ። ሁለተኛ ስለዛ ስለ ግሩፑ ሲነገረኝ ያላቸው ጥንካሬ፣ የመስራት ጉጉት ያው እንዳየሽው ስራው ላይ ይመሰክራል እና ከሁሉም ደግሞ ደስ የሚለው ነገር ምንድን ነው ጠቅላላ ቀሀፊዎቹ ሶስቱን ሴቶች ናቸው አዘጋጇ ሴት ናት እና ያነሱት ትልቅ ችንት ነው። ይሄን በቃ የሚያስፈልገን ነገር ከላይ የምናየውን ዝም ብሎ ከውጭ ያገኘነውን ነገር ከምንመለከተው ሲኒማ ላይ አንስተን እየኮረጅን ከምንሰራ ይልቅ የራሳችን ያልተነኩ ብዙ ሀብቶች አሉ። ሌላው ነገር ደግሞ ምንድን ነው፣ ድጋፍ ይጠይቃል። ይሄ ሙያ ገና ያላደገ ኢንዱስትሪ ስለሆነ በደንብ ታየዋለች። መደገፋቸውን እንዴት አድርገው ያን ሁሉ ነገር ያ ሁሉ ሰው የተሳተፈበት ነገር ለመስራት በአንድ ሰው እና በሁለት ሰው አስተዋጽኦ ብቻ አይደለም እና ብዙ ሰው ተሳትፎበታል። በዚህ አጋጣሚ በሀብታቸው አስተዋጽኦ ያደረጉ፣ በእውቀታቸው አስተዋጽኦ ያደረጉ ሰዎች ሊመሰገኑ ይገባል። አንድ እርምጃ ወደፊት ሄደዋል። ከዚህ በኋላ የሚሰሩ ነገሮች በሙሉ ከዚህ የቀደሙ ናቸው እንጂ ወደኋላ የሚመለሱ መሆን የለባቸው። በሀገራዊ ጉዳይ ላይ ማተኮር ይገባናል። ምንድን ነው እኛ ያለን ትልቅ ነገር ለሌላው ማህበረሰብ የምንሰጠው? ልጆቻችን ያላዩት ነገር ምንድን ነው? እኛ ያለፍንበት፣ የጥንት አባቶቻችን፣ የጥንት ባህላችን፣ አኗኗሯችን ዝም ብሎ ሁልጊዜ በተረት ብቻ ነው የሚነገረው ወይስ እንደዚህ ማስተማሪያ ሆኖ ማለት ይችላል። እና እነዚህ ነገሮች አሁን አንደኛው ክፍል አልቋል፣ ሁለተኛው ሐምሌ አጋማሽ ላይ ይጀምራል። ምክንያቱም ተሰርቶ እና ሌላ ትልቅ ነገር የምታየው እዚህ ስራ ላይ ጥንቅቅ ተብሎ ተሰርቶ ተዘጋጅቶ ካለቀ በኋላ ነው የተጀመረው። ይጀምራል ከተባለ እንኳን ወደ ስድስት ስምንት ወር አልፎቷል። ምክንያቱም ትልቅ ጥንቃቄ ነበረ የምታደርገው። በጣም ጎበዝ ናት። በዚህ አጋጣሚ አመሰግናለሁ ቅዱስ ግማል። በጣም በጣም እንዴት አይነት ጠንካራ ሴት እንደሆነች ልነግርሽ አልችልም። በስራ አጋጣሚ በተገናኘንበት ሰዓት አትደክሙም። ቀን ጠዋት አስራ አንድ ሰዓት ከተነሳን በቃ ስራ ካላለቀ ወደ ቤት መግባት የሚባል ነገር የለ። ጭቃ ውስጥ ገብታ፣ ወንዝ ተሻግራ፣ ዳገት ወጥታ በጣም በጣም ጎበዝ ናት። እና አብሯት የሚሰሩ ሰዎችን አያያዝ እንክብካቤ፣ ያለው ነገር ለባለሙያ ያላት ነገር ለስራው በቃ ሙሉ ጊዜዋን ሰታ እዛ ላይ ሆናለች እና ስራዎች ሲሰሩ ሌሎችም አሁን አዘጋጆች፣ ፕሮዲውሰሮች ቢሆኑ ይህንን ነገር እንደ መማሪያ መውሰድ ያስፈልጋል። ምክንያቱም ጥሩ ስራ ሲሰራ ሶስት አራት ክፍል ያለቀ ነ እከሌ ሊጎልብኝ ይችላል፣ እከሌ ይቀራል ምናምን አደለ። ቀጣይ ክፍሎች ሁሉ አልቀዋል፣ ተጠናቆ የተዘጋጀ ነው እና የተነሳበትም አላማ፣ የተነሳበትም ታሪኩ በጣም አገርኛ የሆነ ነገር ስለሆነ እራሳችንን ወደኋላ መለስ ብለን እንዲ እንዲማለን እንዲ ብለን እንድናስብ የሚያደርገን ስለሆነ ደራሲዎቻችንም ወደፊት ሲጽፉ እንዲህ እንዲህ አይነት የማህበረሰብ ፍሬ ያለው ነገር ያቀርቡልን ጥሩ ነው። ገጸ ባህርያት አሳሳል በተለይ ሴት ገጸ ባህርያትን አሳሳል ላይ ከዚህ በፊት ያደረግነው ቃለ ምልልስ ነበረ፣ ተነጋግረን ነበረ ከአንተም ጋር ተስፋይ። በጸሐፊነትም በተዋናይነትም እንዲሁም በአዘጋጅነትም እንደምታገለግል ሁሉ ብዙ ጊዜ በኢትዮጵያ ስነ ጽሁፍ ውስጥ በአብዛኛው ማለት ይቻላል በአጭር ልብ ወለድ እንበለው፣ በረጅም ልብ ወለድ፣ በተውኔትም ላይ ሁሉንም ማለት አይደለም፣ በአብዛኛው ሴቶችን ዝቅ የሚያደርጉ ሴቶችን ከገንዘብ ከጥቅም ጋር ማያያዝ በሌሎች ላይ የሚደገፉ ጠንካራ ያልሆኑ ገጸ ባህርያት ተደርገው ነው የሚሳሉት እና ጥቂት ደራሲያን ናቸው ጠንካራ ሴት ገጸ ባህርያትን በመሳል የሚታወቁት ከዚህ በፊትም ለምንድን ነው ጠንካራ የሆኑ የሴት ገጸ ባህርያት የማይሳሉት ተብሎ ሲጠየቅ ደራሲያኑ ራሳቸው በአብዛኛዎቹ ወንዶች ስለሆኑ ነው፣ ችግሮቹ በአብዛኛው እንደሚሆኑት ይህንን የማያዩትም የሚባል ነገር አለ ና እዚህ ፊልም ላይ ደራሲያኖቹም ሴቶች ናቸው፣ አዘጋጆቹም ሴቶች ናቸው እና የተሳሉትም ገጸ ባህርያት ብዙ ያልተጋነኑ፣ ግን ደግሞ በሀገራችን ውስጥ ልናገኛቸው የምንችላቸው ጠንካራ ሴት ገጸ ባህርያቶች ነው የተሳሉት ና ለሴቶች የሚገባቸውን ቦታ ከመስጠት ዙሪያ ሴቶችን በማክበር አገርን ማክበር እንደሚቻል የታየበት ነው ለማለት የሚቻልበት ደረጃ ላይ ደርሷል ብለህ ትገምታለህ አንተም እንደ ባለሙያ? ትክክል ትክክል ነሽ ማርታ። ምንድን ነው መሰል ወንድ ሰው ሲባል የሚፈጠረው ከሴት ነው። ስለዚህ አሁን ምን ደራሲዎቻችን እርግጥ ነው ዝም ብለን ብንቆጥር አራት፣ አምስት ቢሆን ነው የሴት ደራሲዎች በቲያትር ዘርፍም በመጽሐፉም ላይ ምናምን የምናያቸው ደራሲዎች ያሉት በጣም ውስን ናቸው። ይህን ደግሞ ወንዶቹም ቢሆኑ እያንዳንዳችን የምንተውነውም የምናዘጋጀውም የምንጽፈውም ሰዎች ከሴት የተፈጠር ነን የሴት ልጆች ነው። እና ትኩረት የምናየውን ነገር ከህይወት ነው የሚቀዳው ነው የሚባለው። ቲያትር ከህይወት ላይ ከሌላ ከምንም አታምጪው አዲስ ነገር የለም። ከህይወት ላይ የምትወስድን ነገር ነው የምታታዩ። ዋናው ነገር ምንድን ነው? እኔ የሚመስለኝ በፊልሞቻችን ላይ በቲያትሮቻችን ላይ ያለው ድክመት ገበያ ተኮር፣ ዘፈኖቹም ጭምር ገበያ ተኮር ይሆናል። ገበያ ተኮር ስልሽ ምንድን ነው? አንድ አሁን አስቂኝ ገጸባህሪ ኖሮ ሲኖሮ ወይ እንደዚህ ምክንያት ወረብር ሴት ገጸ ባህሪ ምናምን ከተሰራች ገንዘቡን ማውጣት የሚፈልግ ቀጥሉ ፊልም የሚሰራ ሰው እንደ እንትን አይነት ፊልም ጣትልኝ ብሎ ጸሀፊዎቹ ገ አይኔ እንዲህ አይነት ሀሳብ አለኝ፣ አይ እሱ በደንብ የተሸጠው ይሄ ነው። እንደዛች አይነት እንትን ያለ ዘፈንም ቢሆን ልክ እንደዛ አይነት ብለው ነው የሚሄዱት ሰዎች። ለራሴዎች ጠፍቶ አደለም። ይሄ ሲሆን ይሄ ገበያ ያመጣም ይባላል። እንዲህ አይነት ነገር ገበያ ያመጣም ለፍሮ መጀመሪያ ያስፈልጋል የታየውን ብቻ ልክ እዚህ አሁን በአለማችን በዕለት ተዕለት ኑሯችን ላይ የምናየውን ነገር ሁሉ እሱን አምተህ ሰው እንደገና መልሶ ማሳየ ያ አሁን ሴት ስለሆነች አይደለም። ወንድ ስለሆነ አይደለም። አሁን ብዙ ጊዜ ነው የምከራከረው፣ መጥፎ ሴት ተደርጋ ትታላለች፣ መጥፎ ወንድ ሚስቱን የሚበድል እንደዚህ ሆኖ ምናምን ያ ሰውዬ ወንድ ስለሆነ ሴት ስለሆነች አይደለም። ሰው የሚለው ነገር ነው በቃ ሰው እንዲህ አይነት ባህል። ባህሪ የተፈጥሮ ነው ይባላል። ባህሪው ተሰጥቶት ነው ያለ ክፉ እንዳለ ደጋል፣ ነጭ እንዳለ ጥቁር አለ። ያንን ነገር እያነጣጠርን ማሳየት ስንችል፣ ጠንካራ ሴቶችን ደግሞ መፍጠር ስንችል፣ ማህበረሰብን መገንባት ማለት አንድ እናት ጠንካራ ከሆነች ልጆቿ ጠንካራ ሆነው ያድጋሉ። ስለዚህ እነዛ ልጆች ደግሞ ውጭ ወጥተው ምንድን ነው ለማህበረሰቡ የሚያበረክቱት አስተዋጽኦ የሚለውን ነገር አብረን ነው ማሰብ ያለብን። አሁን አንዳንድ ፊልሞች እንነጋገራለን እንደዚህ ባለሙያዎች ጋር ስናወራ የሚሰሩ ፊልሞች አሉ። ከነጭ ፊልም ይቆረጅና ሰዎች ይታፈናሉ፣ ተታኩሰው ይመታሉ። የሆነ ምድር ቤት ገብተው ታስረው ይገረፋሉ። የምንፈልገው ልጆቻችን እንደዚህ እንዲያረጉ ነው ወይ? ምንድን ነው የሚማሉት? ከዛ ምንድን ነው የሚጠቅመው? የሚጠቅመው መሰራቱ ቴክኒኩን ስላወቅ ነው ነው፣ የካሜራውን ቴክኒክ ስላወቅ ነው የምንጠቀመው ነው። እሱም ለሙከራ ስራ መሰራት ይችላል። ግን ወደ ማህበረሰቡ የሚሄድ በቴሌቪዥን የሚቀርብ ሰው ቤት እኮ ነው። አንኳካሽ የምትገቢው ያተር ቤት ሲሆን ሰው ወደ አንቺ ነው የሚመጣው። ይሄ ግን በሬዲዮ የምታደርጊው ነገር፣ ቴሌቪዥን የምታሳየው፣ ሲኒማ የምታረጊው ነገር በጣም ጥንቃቄ ይጠይቃል። ሰው ቤት ነው የምትገቢ። ስትገቢ ደግሞ እናት አባት፣ ልጅ ምናምን ቁጭ ብሎ ነው የሚያይ ያንን ነገር ያንን ጸያፍ ነገር እዛ ጋር ስታሳይ ያ ወጣት ልጅ የአስራ ሁለት የአስራ ሶስት አመት ልጅ ወጥቶ እንዲሞክረው ነው ያንን ነገር የምታረጊው። ቤት ማቃጠል፣ ሰው መግደል፣ አስሮ መግረፍ ምንድን ነው ተቀ

የፈሪ እግዚአብሔር ያለው ሰው ሰው ተርቦ ነጥቄ ቆይ እንትናል ልብላ ምናምን የሚልበት አደለም። የሚያስተምረው ምንድን ነው? እንዲህ እንዲህ አይነት ጥሩ ጎኖች አሉ። ጥሩ ጥሩን ጥሩ ጥሩን ባደረግ ጊዜ ክፋት ጭካኔ ምናምን እየጠፋ ይሄዳል። አለበለዚያ ልክ ፊልም ላይ እኛ ሰርተ ነው እንደ አድናቂ ሆኖ እንጨት ላይ ሚስማር ሰክቶ ሰው ለመደብደብ ይሮጣል። እሱን ነው እንዲ ማሳየት ያለብን። ይሄ ይሄ ነገር መቅረት አለበት። ሳንሱር ቀረ ምናምን ሲባል እነዚህ እነዚህ ነገሮች እንደ ባለሙያ እርስ በእርሳችን የተማማሪያን ማስቀረት መቻል አለን እና እነሱ አሁን እነዚህ ሴቶቹ የተነሱበት የሰሩት ነገር በጣም ለካ ይቻላል እንዲ፣ እንደዚህም አይነት ነገር መስራት ይቻላል እንዲ እንድል የሚያደርገን መሆን አለበት። እናመሰግናለን። አርቲስት ተስፋዬ ገብረሐና በድጋሚ እንኳን በሰላም ወደ አውስትራሊያ ሜልበርን መጣህ እንላለን። በመድረክ ላይ እንዳንገናኝ፣ ያው በሬዲዮ እንገናኛለን። አንዳንድ ስራዎችን ለማቅረብ ሞክራለው። እጅግ አድርጌ አመሰግናለሁ። እግዚአብሔር ሀገራችንን የሚጠብቅ ወገኖቻችንን ዓለም በሙሉ ይሄ የትም ልትሸሽበት አደለም። ጊዜ በዛ ሊሄድ ልትኝበት አደለም። ባለ ሀብት ደሀን በሽታ አደለም። እና ሁላችንንም እግዚአብሔር እንጠብቀን። ክብር ለእናቶቻችን ለሴት እህቶቻችን እንስጥ። ብዛ አድርጌ አመሰግናለሁ ማለት ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስፔስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየት ይስጡ። ኤስፔስ አማርኛ በፌስቡክ